ሰላም ጤና ይስጥልን አድማጮቻችን። ይህ ሳምንታዊው የዋዜማ በነገራችን ላይ መሰናዷችን ነው። ለዛሬም በመረጥነው ርዕሰ ጉዳይ ላይ ውይይት እናደርጋለን። ፕሮግራማችንን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። አብራችሁን ቆዩ። በዚህ ሳምንት መጨረሻ ላይ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያና ኬንያ ያመራሉ። በኢትዮጵያ የሚያደርጉት ጉብኝትን በተመለከተ ከተለያዩ ወገኖች አስተያየቶች እየተሰጡ ይገኛሉ። በበጎም የሚሰጡ አስተያየቶች አሉ። የፕሬዚዳንቱን ጉብኝት የነቀፉም አሉ። የተቃውሞ ሰልፎች ተካሂደዋል። የተቃውሞና የትችት ደብዳቤዎች ለዋይት ሃውስ ተጽፈዋል። እናም የፕሬዝዳንቱ ጉብኝት በኢትዮጵያ የሀገር ውስጥ ፖለቲካ ላይ የሚኖረው አንድምታ እንዲሁም በአህጉራዊ ጉዳዮች ላይ የሚኖረውንም አንድምታ መመልከቱ እጅግ በጣም አስፈላጊ ይሆናል። በተለይም እንደ ኢትዮጵያ ያሉ የሰብአዊ መብትን የሚረግጡና አፋኝ መንግስታት ባሉባቸው ሀገሮች ይነስም ይብዛ የዴሞክራሲያዊ እሴቶችን የሚያከብር መንግስት ያለበት የዩናይትድ ስቴትስ መንግስት ርዕሰ ብሔር ወደዚያ ሀገር ሄዶ የሚያደርገው ጉብኝትን ትርጉም አለው፣ ስለዚህም ተገቢ አይደለም የሚሉ አስተያየት ሰጮች አሉ። ሌሎች ደግሞ የአሜሪካ መሪዎች ዴሞክራሲ ያለባቸውን ሀገሮች እየመረጡ አይደለም የሚጎበኙት የሚሉ አስተያየትም የሚሰጡ አሉ። ዞሮ ዞሮ በውይይታችን ላይ የምናነሳቸው በርካታ ጉዳዮች ይኖራሉ፣ እነሱን ታደምጧቸዋላችሁ። በጉዳዩ ላይ ሀሳብ እንዲያጋሩኝ እዚህ አብረውኝ የሚገኙት ደረሰ ጌታቸውና መስፍን ነጋሽ ናቸው። ወደ ውይይቱ እናልፋለን። ደረሰና መስፍን፣ እንግዲህ በመግቢያችን ላይም እንዳስተዋወቅ ነው የአሜሪካ ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያ ያመራሉ እና የፕሬዝዳንቱ ኢትዮጵያን መጎብኘት በብዙ መልኩ ታሪካዊ እንደሆነ የሚገልጹት እንዳሉ ሁሉ የፕሬዝዳንቱ ወደ ኢትዮጵያ መሄድ በተለይ ለኢትዮጵያ የዴሞክራሲና የለውጥ ኃይሎች መርዶ ነው፣ ለገዢው ፓርቲ ደግሞ ትልቅ ሽልማት ነው የሚሉ አስተያየቶችን ከዚህም ከዚያም እየሰማን ነው እና እንደው የፕሬዝዳንቱ ወደ ኢትዮጵያ ማምራት ለእናንተ በግል እንደው ምንድን ነው ፖለቲካዊ ትርጉሙ አህጉራዊ ትርጉሙ፣ እንደው ይህንን በተፍታታ መልኩ እንድንነጋገር ነው እና የመጀመሪያውን እድል መስፍን ለአንተ ልስጥህና ከዛ ወደ ደረሰ ልመለስ። ከሁለቱም በኩል የሚሰሙት ድምፆች ምክንያት አላቸው ብዬ ነው የምነሳው። ግን የፕሬዚዳንቱን ጉብኝት ስንመለከት ጉብኝቱ ስለ ኢትዮጵያ ብቻ አይደለም። ይሄንን ሀቅ ወደድ ነውም አልወደድ ነውም በጣም በጣም መዘንጋት የሌለብን ይመስለኛል። እኔ በሶስት ከፍዬ ነው ለመረዳት የሞከርኩት የፕሬዚዳንቱን ኢትዮጵያን ለመጎብኘት መወሰን። የመጀመሪያው ምክንያት የአገሪቱ የአሜሪካ ብሔራዊ ጥቅም ነው። ይህንን ብዙ ጊዜ ብዙዎቻችን እናውቀዋለን ወይም እንደምናውቀውና ተገቢውን ትኩረት እንደምንሰጠው እናስባለን ግን የፕሬዚዳንቱን ጉብኝት በተመለከተ በሚደረጉ ውይይቶች ውስጥ ተገቢው ክብደት የተሰጠው አልመሰለኝም እና የአሜሪካ ብሔራዊ ጥቅም ስንል ደግሞ በጣም ብዙ አይነት ነው። አንደኛው የደህንነት እና የጸጥታ ጉዳይ ነው። ሁለተኛው ከንግድ ጋር የተያያዙ ናቸው። ንግድ ሲባል አሁን አሜሪካ ከኢትዮጵያ ጋር ያላት ንግድ ለአሜሪካ እጅግ በጣም ወሳኝ ሆኖ የሚጎዳት የሚጠቅማት ሆኖ አይደለም ግን የንግድ ትስስሩ መኖር እና በተለይ ከኢትዮጵያ ከዛ አልፎ ደግሞ ከአካባቢው ሀገሮች ጋር ያለው ሂደት ምንድን ነው? አዝማሚያው ባለፉት ዓመታት እያሳየ ያለው አዝማሚያ እየጨመረ እንዲሄድ የአሜሪካ የንግድ ፍላጎት ያላቸው ቡድኖች ይፈልጋል። ስለዚህ ይሄ ለፕሬዚዳንቱ አንድ የአሜሪካ ፍላጎት ሆኖ የሚታይ ይመስለኛል። ሶስተኛው እና ቁልፍ ሌላው ቁልፍ ጉዳይ ደግሞ ከዲፕሎማሲ ጋር የተያዘ ኢትዮጵያ በአካባቢው ሀገሮች በምስራቅ እና በምስራቅ እና በምስራቅ አፍሪካ እና በአፍሪካ ቀንድ ከዛም አልፎ ደግሞ በአፍሪካ በተለይ በአፍሪካ ሕብረት ውስጥ እየጎላ የመጣ የዲፕሎማሲ ሚና ትጫወታለች። ስለዚህ እነዚህ ሶስት ነገሮች ለአሜሪካ ብሔራዊ ጥቅም እጅግ አስፈላጊ ነገሮች ናቸው። ከዚህ አንጻር አንደኛው ውሳኔ የተሰጠበት ምክንያት ይሄ ይመስለኛል። ወይም ፕሬዚዳንቱና አማካሪዎቻቸው ግምት ውስጥ ያስገቡት ምክንያት ይሄ ከብሔራዊ ጥቅማቸው ጋር የተያያዘ ነገር ይመስለኛል። ሁለተኛው የራሶ የራሳቸው የፕሬዚዳንቱ ፍላጎትና ምኞት አሁንም ለእኛ በጣም ዝቅተኛ ነገር ቢመስለንም እንደማንኛውም ያው የአሜሪካ ፕሬዚዳንቶችም ሰዎች ስለሆኑ እርስ በርሳቸው የታወጀም ያልታወጀም ውድድር ያካሂዳሉ። ማን ነው ብዙ ለታሪክ የሚቀሩ ነገሮች ያደረገው? ማን ነው ታሪክን የቀየሩ ነገሮችን ያደረገው የሚሉ በኋላ ስለነሱ የፕሬዚዳንት ዘመን ሲነገር ሲጻፍ የሚቀር ነገር ማስቀረጥ ይፈልጋሉ። አንድ እሱ ነው። ሁለተኛ ደግሞ በግላቸው ማድረግ የሚፈልጓቸው ነገሮች አሉ። እና እንግዲህ የኦባማን የአፍሪካ ፖሊሲዎች ከተመለከት ነው፣ ገና ስልጣን እንደያዘ አብዛኛው ነገሩ ከኢራቅና ከአፍጋኒስታን ጋር የተያዘ ነበረ። አፍሪካን ተወ፣ አፍሪካን ረሳ እየተባለም በጣም በጣም ተች ነበረ። በኋላ ነው እንግዲህ ከግብፅና ከጋና ጉብኝቱ በኋላ ለአፍሪካ ትኩረት ሰጠ መባል የጀመረው እና እንደውም ሁለተኛው ተርሙ ሁለተኛው የስልጣን ዘመኑ ሲጀመር ለአፍሪካ ትልቅ ትኩረት ይሰጣል ተብሎ ብዙ ብዙ የተሳካለት ባይሆንም እና ይሄም ለጉብኝቱ ውሳኔ አንድ ግብአት ተደርጎ የተወሰነ ይመስለኛል። ሶስተኛው እና እስካሁን በተደረጉ ውይይቶች ውስጥ ብዙ የሚያልሰማናቸው ደግሞ የራሱ የፕሬዚዳንቱ አድሚኒስትሬሽን በአማርኛ ምን እንደምለው አላውቅም፣ ማማ ስልጣን ሲይዝ አብሮ የመጣው አድሚኒስትሬሽን እና ሲለቅ ደግሞ ከሞላ ጎደል ሙሉ በሙሉም ባይሆን የሚለቀው ቁልፍ የፖለቲካ እና የፖሊሲ ውሳኔ የሚሰጡ ሰዎች፣ የእነዚህ ሰዎች ፍላጎትም አለበት። የኦባማ አድሚኒስትሬሽን አካል እንደመሆናቸው የአድሚኒስትሬሽኑ ታሪክ ሲጻፍ የእነሱም ታሪክ የእነሱ ሚና ነው የሚጻፈው እና ከዚህ አንጻር ሳየው ኢትዮጵያን ለመጎብኘት መወሰኑ ብዙ የሚያስገርም ነገር ሆኖ አላገኘም። ከእነዚህ ሶስት ምክንያቶች በተጨማሪ ደግሞ ሰውየው ኬንያን ለመጎብኘት ከዛ በፊት ቀድሞ ውሳኔ ተላልፏል። ስለዚህ ኬንያ ከሄደ ለምንድን ነው ኢትዮጵያ ደርሶ የማይሄደው? የሚለው ነገር ተጨማሪ ምክንያት የሰጠው ይመስለኛል። ምናልባት እንደ አራተኛ ነገር ብጨምር ደስ የሚለኝ ኢትዮጵያ በተለይ በኢኮኖሚ እያሳየች ያለችው እድገት፣ በምዕራባውያን ዘንድ ያለው የተሰጠው ግምትም ኢትዮጵያን ለጉብኝት እንዲመርጧት ያደረገ ይመስለኛል። በጣም ጥሩ። መስፍን ደረሰ፣ ወደ አንተ ልምጣና እስቲ የቀሩትንም ሀሳቦች ጨምረህ፣ አንድ የፕሬዚደንት ኦባማን ጉብኝት በሁለት ወገን ማየት ይቻላል ከአሜሪካ የውጭ ግንኙነት ፖሊሲ ጥቅሞች እና ስትራቴጂዎች አኳያ ማየት ይቻላል። ለአፍሪካውያን በተለይ ለሚጎበኙት ሀገሮች መንግስታት ከሚሰጠው ፋይዳ አኳያ ማየት ይቻላል፣ ወይም ይሄ ትርጉሙ ለአፍሪካ ምን ያህል ይጠቅማል አይጠቅምም የሚለውን ማየት ይቻላል። ስለዚህ ከሁለቱ ጎን ልናየው እንችላለን። እንደው ከፈቀድክልኝ የፕሬዚደንት ኦባማ ጉብኝት ለአፍሪካ በአሁኑ ወቅት ለምን አስፈለገ የሚለው ላይ መስፍን ብዙ ነጥቦችን አንስቶ ተናግሯል። እኔ ግን እንደው ትንሽ ወደኋላ ሄጄ የ አሜሪካንን የውጭ ግንኙነት ፖሊሲ በአፍሪካ ውስጥ ስናየው አንድ የሚዘነጋ ነጥብ አለ። ምንድነው? አሜሪካኖች ከአፍሪካ ጋር ከጠቅላላ ከአህጉሩ ጋር ያላቸው የዲፕሎማሲ የኢኮኖሚ፣ የንግድ፣ እንዲሁም የውትድርና ትብብር ከሌሎች የዓለም ክፍላት ጋር ሲታይ በጣም ዝቅተኛ ነው፣ ብዙ ጊዜ ይዘነጋል። እንዲሁም እኛ ያደግነው ታስታውሳለህ አረጋዊ አሜሪካንን ኢምፔሪያሊዝም የአገርፋ ገበሬዎች ተቃወሙ እየተባለ ስለሆነ የአሜሪካ ኢምፔሪያሊዝም እና የሰሜን አትላንቲክ የቃል ኪዳን ሀገሮች እንደው በእያንዳንዱ አፍሪካ ሀገር ውስጥ ቁጭ ብለው የሚሰሩ እስኪመስልን ድረስ አሜሪካ በጣም በየቦታው ተቃዋም እንዳለው እና ጥቅም እንዳለው ነው የምናስበው። እንደዛ አይደለም። አክቹዋሊ አፍሪካ በጣም የተዘነጋ አህጉ ነው። ለምንድን ነው እንዲህ የምትለው ብትለኝ ቅድም ሚኒማሊስት ወይም በጣም ዝቅተኛ ነው የምልበት ምክንያት አንደኛ፣ በጣም ጥቂት የሆኑ የደህንነት ጥቅሞችን ወይም የሴኩሪቲ ኢንተረስቶችን የማስጠበቅ ነበር። ለምሳሌ በስዌስ ካናል ላይ በጣም ትልቅ የባህር ካርጎ ፈሳሽም የደረቅ ጭነትም ስለሚተላለፍ በተለይ ከመካከለኛው ምስራቅ ነዳጅ ሲመጣ ስለሚመጣ የስዌስ ካናልን መቆጣጠር፣ ቀይ ባህር ላይ ድሮ አሜሪካኖች የኤርትራ ውስጥ የቃኛው ተቋም ነበራቸው፣ እንዲሁ የደህንነትና የባህር በሮችን ወይም ሲሌንስን መቆጣጠር። ይሄ ነበር አንደኛና ቀድሚያ የኢንተረስታቸው። ሌላ ከአንዳንድ ሀገሮች ጥሬ እቃዎች ይገዙ ነበር። ለምሳሌ በሰባዎቹ እና በሰማኒያዎቹ ውስጥ የተለየ አለም የዘይት ክራይስስ ሲመጣ ከናይጄሪያ ዘይት ይገዙ ነበረ። አሁን አይገዙም። ከደቡብ አፍሪካ ብዙ ጥሬ እቃዎች እንደ ወርቅ፣ እንደነመዳብ፣ እንደነ አልማዝ ያለ ይገዙ ነበር፣ አሁንም ይገዛሉ። ሌላ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ጥቂት የማዕድን ኢንትረስት ነበራቸው እና በንግድና በሪሶርስ እንኳን ስናየው አሜሪካ ከአፍሪካ የወስደው የነበረው ጥሬ ሀብትና ጥሬ ቁስ በጣም ጥቂት ነው በተለይ ከመካከለኛው ምስራቅ ጋራ ከደቡብ ምስራቅ ፓስፊክ ሀገሮች ጋራ ከጃፓን ጋራ ስታወዳድረው ማለት ነው። ሶስተኛ የነበራቸው ጥቅም አንዳንድ በታሪክ የተገናኟቸው ሀገሮች አሉ። ለምሳሌ ላይቤሪያ የምንለው ሀገር ከአሜሪካን ሀገር ነፃ ወጥተው አገር ፍለጋ የመጡ የአፍሪካን አሜሪካኖች የመሰረቱት ሀገር ነው እና ለምሳሌ ምዕራብ አፍሪካ ውስጥ ከላይቤሪያ ጋር የታሪክና የባህል ዝምድና ስላላቸው ከዛ ሀገር ጋር ጥቂት ለየት ያለ ግንኙነት ነበራቸው። ከዛ ውጪ ባለፉት ስልሳ ዓመታት ማለት ትችላለህ በቀዝቃዛው ጦርነት ከሶቪየት ሕብረት ጋር በነበራቸው ፉክክር ምክንያት ዓለም አቀፍ በሆነ ፉክክር ምክንያት አፍሪካ ሀገር ውስጥ ደጋፊና ወይም ወዳጅና ጠላት ለይተው ደጋፊያቸውን እየደገፉ ተቃዋሚዎቻቸውን ደግሞ እያዳከሙ የርዕዮት ሽኩቻ ያደርጉ ነበር። ይሄ ሁሉ ተጠቅልሎ ነው እንግዲህ የአሜሪካ የውጭ ግንኙነት ፖሊሲ እስከ ዛሬ የደረሰው። አሁን የኦባማ መምጣት ምን ልዩነት አምጥቷል፣ ወይም ምን የተለየ አዲስ ነገር አድርጓል ብለህ ብትጠይቀኝ እኔ ብዙም አዲስ ነገር አላይበትም። ሁለቱን ለመናገር ምክንያቱም አሁንም የደህንነት በተለይ ሴኪሪቲ ኢንትረስት አላቸው የባህር በሮቹን የማስጠበቅ የዚህ በዓለም የተስፋፋ የመጣውን የእምነት አክራሪነትና ጽንፈኝነት የመቃወም ለእሱም የሚረዷቸውን ሀገሮች የማገዝ ኢንትረስት አላቸው ወይም ፍላጎት አላቸው። ያንን የማስጠበቅ ነገር አሁንም ያስኬዳሉ። ጥቂት ሀገሮች ላይ ጥሬቃ ይፈልጋሉ። እሱን አሁንም ያካሂዳሉ። ብዛም የአይዲዮሎጂ ፉክክር የሚፎካከራቸው እንደ ሶቪየት ህብረት ዓይነት አለ ሀገር ባይኖርም አሁን የቻይና እያደገ መምጣት እና ቻይና በአፍሪካ ውስጥ እያመጣ ያለው ተጽዕኖ ያስጨንቃቸዋል፣ ያሰጋቸዋል ባይባልም ሞር የጨመሩ አፍሪካ ላይ ትኩረት እንዲያደርጉ አድርጓቸዋል። ስለዚህ የሚመጡባቸው እና የሚጎበኙባቸው ከአፍሪካ ጋር የሚነጋገሩባቸው መሰረታዊ የሆኑት ጉዳዮች ወይም ጥቅሞች አልተቀየሩም። ጥቂት አክተሮች ተቀይረዋል እንጂ ምንም የተቀየረ ነገር የለም። ስለዚህ ለእኔ ከአሜሪካ ዘላቂ የውጭ ግንኙነት ጥቅም አኳያ ስታየው የፕሬዚደንት ኦባማ መምጣት ከቡሽ መምጣት ወይም ከካርተር መምጣት ወይም ከሌላ የአፍሪካ የአሜሪካ መሪ ከቢል ክሊንተን መምጣት የተለየ ነው ብዬ አላስብም። አርገው እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል። ከዋዜማ ነው። እንግዲህ አብረው መነሳት ያለባቸው በጣም መስፍንም ደረሰም ያነሳችኋቸው ዘርዘር ያሉ ነገሮች አሉ። እንደው አብረው መጠቀስ ያለባቸው መስፍን ቀደም ሲል መሪዎች ለግል ታሪካቸው ይጨነቃሉ ያለውን አይነት እንደ ምሳሌ ብናነሳም በጆርጅ ቡሽ ጊዜ የተጀመረው የፔፕፋር የዚህ ለአፍሪካ የጤና ድጋፍ የማድረግ ለኤች አይቪ ና ተላላፊ በሽታዎች ፔፕፋር የሚባለው ፕሮግራም ይታወሳል። አሁንም በፕሬዚዳንት ኦባማ ጊዜ ፓወር አፍሪካ የሚባል በአፍሪካ ውስጥ የኃይል አቅርቦትን ማሻሻል የሚል እንዲ ፕሮጀክት አለና ከአፍሪካ ጋር በተለያየ ጊዜ የተለያዩ ስማቸውን አብሮ እንዲጠራ የሚያስችሏቸውን ፕሮጀክቶች ያደርጋሉ። ሌላው ነጥብ ከዚህ ቀደም በርካታ የአፍሪካ መሪዎች አሜሪካን ሀገር ተጠርተው በዋይት ሃውስ የአፍሪካና የአሜሪካ የጋራ ጉባኤ ተካሂዶ ነበረ እና አንዳንዶች እንደውም አሁን የፕሬዝዳንቱን ጉባኤ የዛ ቀጣይ ክፍል ነው የሚሉ አሉ። እንግዲህ ይህንን ፕሬዚዳንቱ በጉብኝታቸው ወቅት በሚያደርጓቸው ነገሮች ዝርዝሩን የምንመለከተው ይሆናል። ግን ብዙ አብረው መታየት ያለባቸው ጉዳዮች እንዳሉ የሚያመለክተን ነው። አብሬ የማነሳው ነገር እንግዲህ ኢትዮጵያ የአፍሪካ ሕብረት መቀመጫ ናት። ከዛ ባሻገር የኢትዮጵያና የአሜሪካ መንግስት ወዳጅነትም አለ እና በእናንተ ግምገማ የፕሬዚዳንቱ ጉብኝት በኢትዮጵያ ላለው መንግስት እንደው ከሌሎች ወገኖች የሚቀርብበት በተለይም እዚሁ በምዕራቡ ዓለም ያሉ የተለያዩ የሰባዊ መብት ድርጅቶች እና ሌሎችም በሰባዊ መብት ጉዳይ ላይ የሚያነሱበትን ትችት ለማለዘብ ጥሩ የፖለቲካ ስጦታ ነው ወይ? ይህን እንዴት ነው የምታዩት? የሚለውን ወደ መጀመሪያ ወደ አነሳው ጥያቄ ልምጣ። መስፍን ለአንተ ልስጥህ እድሉን። ይሄ አመለካከት ምንድን ነው? ከምንድን ነው የሚመነጨው? ሰዎቹ የአሜሪካ ፕሬዚዳንቶች የሚጎበኙት ዴሞክራሲያዊ ሀገሮችን ብቻ ነው ከሚል አይነት መነሻ ነው። መነሻው ትክክል አይደለም። የአሜሪካ ፕሬዚዳንት ለምሳሌ ኦባማን ብትወስድ፣ ባለፉት ስልጣን ከያዘ ጀምሮ ብዙ ጊዜ ከሄደባቸው ሀገሮች አንዷ ሳውዲ አረቢያ ነው። የፕሬዚዳንቶቹን የአገር ምንድነው ጉብኝቶች ዝርዝር ስመለከት ነበረ እና ሳኡዲ አረቢያ ናት። አሁን ሳኡዲ አረቢያ ከዲሞክራሲ ጋር ምን ግንኙነት አላት? ምንም ግንኙነት የሌላት ሀገር። ስለዚህ የብሔራዊ ጥቅም ነው ዋናው ቅድሚያ ትኩረትም ወደሚለው ይወስድ ነው። አንዳንድ ጊዜ እውነት ለመናገር እኔም ኦባማ ወደ ኢትዮጵያ ይሄዳል ሲባል እንደ ቀላል ነገር አይደለም የተመለከትኩት። አስደንግጦኛል መሄዱ ምንድን ነው የሚያስተላልፈው መልእክት የሚለውንም ነገር እንትን ብሎኛል፣ አሳስቦኛል፣ ከንክኖኛል። ግን ፕሬዚዳንቶቹ ዴሞክራሲ የተዘራበት እየሄዱ እንደሚያበረታቱ አይነት አድርገን ከተነሳን ለእኛም ሪሊ ምንድን ነው ሀዘኑን እና ንዴቱን ያብስብናል እንጂ የሚጠቅመን ነገር የለም። ከእሱ አንጻር ሳይሆን መመልከት ይልቅ በመሄዱ የሚያስተላልፈው መልእክት ምንድን ነው መሄዱ ካልቀረስ ምን አይነት ለውጦች እንዲመጡ ጫና ቢያደርግ የትኛው ይሻላል የሚል ነው። አሁን ኦባማ የኢትዮጵያ ኢትዮጵያን ጎበኘም አልጎበኘም መንግስቱ አምባገነን ነው። እኔ የኢትዮጵያ መንግስት ኦባማ እንዲጎበኘን ዴሞክራሲያዊ መሆን እንጀምራለን፣ በሩን ከፈት እናደርጋለን ብሎ የሚያስቡ አይመስለኝም። እንግዲህ ከኦባማ ጉብኝት በፊት የታሰሩ ሰዎች ተፈትተዋል። እንግዲህ ይሄ የራሱ ፖለቲካዊ ምክንያት ይኖረዋል። የዞን ዘጠኝ ጦማሪያን እና ጋዜጠኞች የተወሰኑት መለቀቃቸውን እናውቃለን። እና ይህ ከኦባማ ጉብኝት ጋር የተያያዘ ሊሆን እንደሚችል ከፍ ያለ ግምት ነው። እንግዲህ በብዙ ዘንድ ያለው አንዱ ይሄ ነው። ሁለተኛው ግን እንደው ስለምንድን ነው ሁል ጊዜ አሁን ኦባማ ሊሄድ ነው ሲባል በርካቶቻችን ለምንድን የያዘን ነው? በፖለቲካ አስተሳሰባችን ውስጥ ሌላ ልናስተካክለው የሚገባ ነገር አለ ወይ? ይህንንም አብረህበት ብታነሳው። ሁለት ጥያቄ ስላነሳ ሁለት አድርጌ ልመልስ። ጥያቄ አንደኛው ኦባማ ስለሚመጣ ነው አሁን የተወሰኑ ጓደኞቻችን ጭምር የተፈቱት የሚለው፣ የኦባማ መምጣት ያንን ውሳኔ እንዳፋጠነው ቢያንስ ገምታለሁ፣ አምናለሁ ነው። ያ ማለት ግን ይሄ መንግስት አምባገነን መሆን አቁሟል ማለት አይደለም። አምስት ሰዎች በዚህ በኩል አስሮ አምሳ ሰዎች እያሰረ ነው። አምስት ሰዎች ፈቶ አምሳ ሰዎች እያሰረ ነው አሁን ብሎገሮቹና ጋዜጠኞቹ ፈታ፣ ሌሎች ጋዜጠኞች እያሰረ ነው እኮ ይሄ መንግስት እና ይሄ እንግዲህ ኦባማ ለኦባማ እንደ ጭዳ ነው እያሰረ ያለው መቀበያ ነው ምንድን ነው እና ልክ ነው። የኦባማ መምጣት ጫና ማሳደቡ አይቀርም፣ ግን የባህሪ ለውጥ አያመጣም። ማምጣቱን በጣም በጣም እጠራጠራለሁ። ቢመጣም ባይመጣም ማለት ነው እንግዲህ ልክ ነው። ሁላችንም ኦባማ ይመጣል ሲባል ቢያንስ እኔ ራሴ ቅድም እንዳልኩት ዝም ብዬ እንደ ተራ ዜና አልነበረም የተቀበልኩት። እንዴት ይሄዳል እንዴት ከፍ ባለ ድምፅ ያንን መንግስት ሳይተች ዝም ብሎ እየረዳ የሚል ከብዙዎች ጋር የምጋራውን አስተያየት እና ስሜት ተፈጥሮብኛል። አንዳንድ ጊዜ ይሄ እንዲህ አይነቱ ስሜት የሚፈጠርብን የሚመስለኝ እጅግ አቅመቢስ ሆነን ስለሚሰማን የዛን አገር ያለውን መጥፎ አስተዳደር ያለውን ነው የዴሞክራሲ እና የሰብአዊ መብት እጦት ለማስተካከል የምናደርገው ነገር ስለምናጣ እጅግ አቅመ ቢስነት ስለሚሰማን፣ እንደዚህ አይነት ትልልቅ መንግስታት ጫና እንዲያደርጉልን ብዙ ተስፋ ከማድረግ ይመስለኛል እንጂ ኦባማ ሄደም አልሄደም ያ መንግስት አምባገነናዊ ነው። ያ ማለት ግን ይሄንን ስል እንደ አሜሪካ አይነት መንግስት በኢትዮጵያ አይነቱ መንግስት ላይ ጫና ማድረግ አይችልም ማለት አይደለም። በአስራ ዘጠኝ ዘጠና ሰባት ምርጫ ወቅት የታሰሩ ሰዎች የተፈቱት በውጭ ጫና ነው በእንጂ መንግስት መፍታት ፈልጎ ወይም ወደ ዴሞክራሲያዊነት ተሸጋግሮ አይደለም። ቢያሁኑንም ፍቺ ከዛው አንጻር ነው የምንመለከተው። ይሄ ግን የባህሪ ለውጥ መምጣቱን አያሳይም። ምክንያቱም እነ አሜሪካን የመሳሰሉት ሀገሮች እንዲህ አይነት የኢትዮጵያ መንግስት እንግዲህ እየተወያየ ያለነው ስለሱ ስለሆነ ተከታታይ እና የሚታይ የአስተዳደር ለውጥ እንዲያደርጉ የሚያስችል ጫና አያደርጉባቸውም። ይሄን ለምን አያደርጉባቸውም? በሌላ ጥያቄ ዲስከስ ማድረግ እንችላለን። ግን አያደርጉባቸውም። ስለዚህ እንደዚህ አይነቶቹ ጉብኝቶች ምናልባት ሲምቦሊክ የሆነ አነስተኛ ለውጦች ከማምጣት በስተቀረ መሰረታዊ ለውጥ ያመጣሉ ብዬ አላምንም እና ከደረሰ ጋር እስማማለሁ። ሌሎቹ የአሜሪካ ፕሬዚዳንቶች ካደረጉት ጉብኝት ብዙ የተለየ ለውጥ ያመጣል ብዬ አላምንም፣ ኤክሰፕት ኦባማ ጥቁር ከመሆኑ በስተቀር። በአፍሪካ በአሜሪካ ፕሬዚዳንቶች የተጎበኙት አስራ ሁለት ሀገሮች ብቻ ናቸው በታሪክ ለዛውም፣ ምንድን ነው ከዚህ ከሰሃራ በታች ያሉትን ሀገሮች ብቻ ካየን ደግሞ አስር ሀገሮች ብቻ ናቸው እና በአፍሪካ ደረጃ ትልቅ ብዙ ጊዜ የተጎበኘችው ግብስ ናት። አስራ ስድስት ጊዜ ተጎብኝታለች ከሩዝቬልት ጀምሮ። ሌሎቹ ትልልቆቹ የሚባሉት ብዙ ጊዜ የተጎበኙ የሚባሉት ጋና፣ ደቡብ አፍሪካ፣ ሴኔጋል እና ታንዛኒያ ናቸው። ሶስት ሶስት ጊዜ ነው የተጎበኙት። ሌሎቹ አንድ ጊዜ ወይም ሁለት ጊዜ ነው እና አሁን የኦባማ ጉብኝትም ራሱን እዚህ ታሪክም ውስጥ አስገብተው አስገብተው መመልከቱ የሚቀር አይደለም። በሌላ በኩል ደግሞ ኢትዮጵያ ከፕሬዚዳንቶች ውጭም በውጭ ጉዳይ ሚኒስትሮች ደረጃ ራሱ ምን ያህል ተጎብኝታለች ብንል ከሌሎቹ ጋር ሲነጻጸር ብዙ የሚባል አይደለም። ኢትዮጵያ እስካሁን በአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊዎች ወይም በውጭ ጉዳይ ሚኒስትሮች የተጎበኘችው ስድስት ጊዜ ብቻ ነው። አምስቱ በዘመናዊ ኢህአዴግ ነው። አንዱ በ በቀዳማ ኃይለስላሴ ዘመን እና ይሄ ከአስራ ዘጠኝ ዘጠና ስድስት ዋረን ክርስቶፈር ከመጣ ጀምሮ ከዛ በኋላ ማድሊን ኦልብራይት መጣች በአስራ ዘጠኝ ዘጠና ሰባት እንደ አውሮፓውያን አቆጣጠር ኮንዶሊዛ ራይዝ በሁለት ሺ ሰባት ሂላሪ በሁለት ሺ አስራ አንድ እና ባለፈው ደግሞ ጆን ኬሪ መጥቷል። እና ይሄ ከኢትዮጵያ ጋር ያለው ግንኙነት በዚህ ሌቨል በውጭ ጉዳይ ሚኒስትር ደረጃ ራሱ እየተጠናከረ እንደመጣ የሚያሳይ ነገር ነው እና እንደዚህ እየጨመረ መጥቶ ፕሬዚዳንቱ ጋር መድረሱ እውነት ለመናገር ብዙ የሚያስገርም አይደለም። በሌላ በኩል ደግሞ ኢትዮጵያ ካላት ክፍለ አህጉራዊ እና አህጉራዊ ተጽዕኖ እንዲሁም እያስመዘገበች ካለችው አነሰም በዛም መጠኑን ብንከራከርም የኢኮኖሚ እድገት አንፃር እጅግ የሚያስገርም አይደለም። የሚያስገርም ከሆነ የሚያስገርመው እንዴት እንዲህ አይነት አምባገነን መንግስትን ፕሬዚዳንቱ ይጎበኛሉ የሚለው ነው። እሱ ደግሞ ቅድም ያልኩት ነገር ነው። እስቲ ወደ አንድ እንደው ጠቅለል ወዳለ ሌላ ጥያቄ ልውሰዳችሁና አጠቃላይ በሁለቱ ሀገሮች መካከል ያለውን ግንኙነት መስፍን ቅድም በዝርዝር አስቀምጠህ ነበር እና ግን አንዳንድ እንደውም አንዱ ካነሳቸው ነጥቦች አንዱ በአስተዳደር ውስጥ በአሜሪካ መንግስት አስተዳደር ውስጥ ያሉ ሰዎች ያላቸው አስተሳሰብ ፕሬዚዳንቶቹ አቋማቸውን እንዲቀይሩ የሚያደርግ ሊሆን የሚችልበት ጊዜ አለ ብለሃል እና ባለፉት ተከታታይ ወራቶች ከዚያም በፊት ማለት እንችላለን ከአሜሪካ መንግስት አስተዳደር በኢትዮጵያ መንግስት ዙሪያ የሚሰጡ የተለያዩ ሀሳቦች ነበሩ እና ብዙዎቻችንን ይሄ ነገር እንዴት ነው ብለን እንድንጠይቅ ያደረገ የዌንዲ ሸርመንን አስተያየት ብዙዎች እንግዲህ በኢትዮጵያ ዲሞክራሲያዊ ሀገር ናት እስከ ማለት የደረሱበትንና ከእውነታው ጋር ብዙም የማሄድ አስተያየት አድምጠናል እና እየጠነከረ ከመጣው የሁለቱ ሀገሮች ግንኙነት አንጻር አሁን የፕሬዚዳንቱ ጉብኝት ተጨምሮበት በመጪው ጊዜ ለኢትዮጵያ የዴሞክራሲ ስርዓት ግንባታ የአሜሪካ አጋርነት እንደው እምብዛም የሚያዋጣ አይመስልም ወይ? እንዴት ነው የምታያዩት? የሚለው ነው። ደረሰ ለአንተ እድል ስተስት በዚህ ጉዳይ ላይ ምክንያቱም ሰሞኑን በቅርብ ጊዜ የሆኑ የመጡ ጉዳዮች ስለሆኑ ማንም ሰው ኢትዮጵያ ውስጥ ነፃና ዴሞክራሲያዊ ስርዓት እንዲመጣ ወይም እንዲሰፍን የሚፈልግ ሰው እና ከነብዙ ችግሮቹ እና አንከኖቹ ይሄ ሀገር ዩናይትድ ስቴትስ ኦፍ አሜሪካ ያሉት ዴሞክራሲያዊ ሴት እና ስርዓት የምርጫ ህጉ እና ደንቡ እና ደግሞ በዚህ የሚኖሩት አብዛኛዎቹ ኢትዮጵያውያን የሚያዩትን አይነት ስርዓት ለሀገሩ የሚመኝ ሰው በሙሉ አሜሪካ ያለው አምባገነን ስርዓት እነዚህን ነገሮች እንዴት እንደሚያጠፋና እንደሚያፍን እየተመለከተች ለምን ዝም ትላለች? ለምንስ ሆንታዋን እና ድጋፏን እንዲሁ ያለ ቅድመ ሁኔታ በነጻ ትለግሳለች የሚል የቅርብም የሩቅም ቅሬታ እንዳላቸው እናውቃለን። እኛም እነዚህን ሀሳቦች አንስተን አስተጋብተን እናውቃለን። በእውነቱ ለመናገር ይህን ጥያቄ ስመልስ፣ ግን አርጋው ቅድም መስፍን ያነሳው ወሳኝ ነገር አለ። የአሜሪካ ርዕሰ ብሔራን ሌላውን ዓለም የሚመሩት ማነው የሚጎበኙት እና የውጭ ግንኙነት ፖሊሲያቸውን የሚያስፈጽሙት ዴሞክራሲያዊ ከሆኑ ሀገሮች ጋር ብቻ አይደል? ያን መነሻ አደረግን፣ ለምን ኢትዮጵያ ለምን ከዚህ መንግስት ጋር እንዲህ አይነት የተጠናከረ የዲፕሎማሲ ግንኙነት መጣ ብሎ መጠየቅ ያስፈልጋል። ይሄን ለመመለስ እንግዲህ ምናልባት ከሁለተኛ ዓለም ጦርነት ማለቅ እና የአጼ ኃይለ ስላሴ መንግስት እንደገና ከጣሊያን ወረራ በኋላ መመስረት ጋር ሁሉ መሄድ ያስፈልጋል። አስራ ዘጠኝ አርባ አንድ ንጉሱ ከመጡ በኋላ ለአስር ዓመታት የእንግሊዝ ትብብር እየቀነሰ የአሜሪካ ድጋፍና ወዳጅነት በኢትዮጵያ ውስጥ እየጠነከረ ነው የመጣው። አሜሪካውያኑ ለምሳሌ የኢትዮ ኤርትራ ፌዴሬሽን ሲቋቋም ድምጻቸውን ከኢትዮጵያ ዋጋ ጋር አድርገው ኤርትራ ከኢትዮጵያ ጋር እንድትዋሀድ በጣም ትልቅ የሚባል ዲፕሎማሲያዊ ግፊት አድርገዋል። የቃኘው የጦር ሰፈርን በዛ አግኝተዋል። የኢትዮጵያ አየር ኃይልን ለማቋቋም የመጀመሪያውን የቴክኒክ እና የገንዘብ እርዳታ ሰጥተዋል። የኢትዮጵያ አየር መንገድን ያቋቋሙት እነሱ ናቸው። የከፍተኛ ትምህርት ተቋማችንን የቀደሞ ኃይለስላሴ ዩኒቨርሲቲን ዩኒቨርሲቲ፣ ኋላ አዲስ አበባ ዩኒቨርሲቲ፣ በቴክኒክ በሪሰርች፣ የከፍተኛ ትምህርት እድል በመስጠት ከፍተኛ ሚና ተጫውታለች አሜሪካ። አሜሪካ ይህን ለምን አደረገች ብንል፣ ምላሹ አጭር ነው። መቼስ እኛ ኢትዮጵያውያን ስለ ሀገራችን ስናወራ ደስ ይለናል፣ ግን እውነት ስለሆነ ደግሞ አለውና፣ ኢትዮጵያ ለረጅም ዘመን ነጻነቷን አስከብራ በአፍሪካ አህጉር ላይ የጥቁር ሕዝብ የነጻነት ምልክት የሆነች ኢንዲፐንደንት ሀገር ነበረች። ሁለተኛው ትልቅ ሀገር ናት፣ በቁጥር በሕዝብ ቁጥር እና በጣም ደግሞ የዲፕሎማሲ የፖለቲካና የጦር ኃይል ጉልበቷን በአካባቢው የምታሳይ ሀገር ናት። እና እነዚህ ሶስት ነገሮች የትኛውም የአሜሪካ አድሚኒስትሬሽን የትኛውም የአሜሪካ ርዕሰ ብሔር አፍሪካ ውስጥ የውጭ ግንኙነት ፖሊሲ ሲያራምድ እነዚህን ጉልበቶች፣ እነዚህን ጥንካሬዎች ሊንቅ ወይም ገሸሽ አርጎ ሊያልፍ አይችልም። ከኢትዮጵያ ጋር የግድ መስራት አለበት። በታሪካችን ውስጥ በሚገርም መልኩ የአሜሪካ እና የኢትዮጵያ ግንኙነት እንደ ሰንሰለት ተቀጣጥሎ እዚህ ጋር የደረሰ ነው። መስፍኔ ያነሳው የ ኦባማ አድሚኒስትሬሽን በአማርኛ ተለዋጭ ካላጠንበታል እንግዲህ፣ አስተዳደር መስተዳደር እንበለው፣ መስተዳደር ወይም ይህ አድሚኒስትሬሽን፣ የሚገርመው ነገር በታሪክ ከሌሎቹ የአሜሪካ አድሚኒስትሬሽኖች የተለየ በጣም አፍሪካ ላይ ቋሚ የሆነ ኢንትረስት ያላቸው ሰዎች ትልልቅ ስልጣን ላይ የተቀመጡበት ነው። ለምሳሌ የብሔራዊ ደህንነት ምክር ቤቱ የናሽናል ሴኩሪቲ ካውንስሉ አድቫይዘር ወይዘሮ ሱዛን ራይስ ማለት አፍሪካ ላይ ነው ከድሮ ጀምሮ ሲሰሩ የነበሩት እንደምታውቀው አርገው ከቢል ክሊንተን አመራር ጊዜ ረዳት ሴክረተሪ ነበሩ፣ የአፍሪካ ጉዳዮች አማካሪ ነበሩ እና አሁን የሀገሪቱ የጠቅላላ የብሔራዊ ደህንነት ጉዳይ ሊቀመንበር ናቸው። ስለዚህ ለእኒህ ሴትዮ አፍሪካ ማለት የሌጋሲም ጉዳይ ነው። ጥቁር አሜሪካዊ ስለሆኑ የኢንትረስትም ጉዳይ ነው። በጣም ፐርሰናል የሆኑ አኮንተንስስ አሏቸው። ለምሳሌ አቶ መለስ ቀብር ጊዜ መጣ ያደረጉትን ንግግር ታስታውሳለህ። ግማሹ ተችቷቸዋል፣ ግማሹ አድንቀዋቸዋል። ሌላ የተባበሩት መንግስታት የአሜሪካ አምባሳደር የሆኑት ወይዘሮ ሳማንታ ፓወርን ብታይ ለረጅም ጊዜ አፍሪካ ውስጥ የሰሩ ጋዜጠኛ ናቸው። ስለ ሩዋንዳ ጀኖሳይድ የጻፉት መጽሐፍ በጣም የታወቀ ነው። ስለ ሰብአዊ መብት ጉዳይ፣ ስለ ዲሞክራሲ ጉዳይ የሰሩ አፍሪካኒስት ናቸው ማለት እንችላለን። አሁን የአሜሪካ የረድኤትና የዓለም አቀፍ ልማት ኢንስቲትዩት ዳይሬክተር ሆነው የተሾሙት ወይዘሮ ጌል ስሚዝም ለረጅም አመት ኢትዮጵያ ውስጥ የሰሩ ሱዳን፣ ኤርትራ ውስጥ ይሰሩ የነበረ ሴትዮ ናቸው እና ለመጀመሪያ ጊዜ ትልቁ የአሜሪካ የውጭ ግንኙነት አርኪቴክቸር ወይም መዋቅር አፍሪካ ላይ ኢንትረስት ባላቸውና አፍሪካ ውስጥ በሰሩ ሰዎች ፓክድ ሆኗል እና ይሄ ኦባማ አድሚኒስትሬሽን ወይ ኦባማ መርሄ አስተዳደር ላይ ኢምፓክት አምጥቷል ብዬ አስባለሁ። ለዛም ይመስለኛል ቅድም አድርጋ ያልካቸው ለምሳሌ ከአፍሪካ መሪዎች ጋር የትሬድ ሰሚቱ፣ የዚህ የፓወር አፍሪካ ኢኒሽቲቭ ፕሬዚደንት ኦባማ ያስጀመሩት የወጣቶች ይሄ የኦባማ ፌሎሺፕ አሁን ማንዴላ ፌሎሺፕ የተባለው እንደዚህ አዳዲስ እንቅስቃሴዎች እንደገና ሪኢንቪግሬትድ ሆነው የጀመሩት እና አስተዳደሩ ራሱ ከአንላይ ካደር አድሚኒስትሬሽንስ በጣም አፍሪካዊ የሆነ ቀኝት አለ ወደ ማለት ነው። አር ጥሩ፣ ወደ ማጠቃለያ እንምጣ። ይህንን ጉብኝት የኢትዮጵያ መንግስት እንዴት ባለ መልኩ ሊጠቀምበት ይችላል ብላችሁ ታስባላችሁ? ከጉብኝቱ ማግስትም በጉብኝቱም ወቅት በእርግጠኝነት ብዙ የ ለራሱ ውስጣዊ ፖለቲካ በሚጠቅመው መልክ ሊጠቀምበት እንደሚችል እንገምታለን። ዞሮ ዞሮ እስቲ የእናንተን አስተያየት እንስማ። ከጉብኝቱ በኋላ ምን ጠብቃላችሁ? መስፍን ነው ለአንተ ልስጥህ። መቼም የኢትዮጵያ የፕሮፓጋንዳ ማሽን እንኳን የአሜሪካ ፕሬዚዳንት መጥቶ ቀርቶ የሱማሌ ፕሬዚዳንትን ሲመጡ እንዴት እንደሚያደርገው የምናውቀው ነው። ስለዚህ እንደ ማንኛውም አምባገነናዊ መንግስት በሚቆጣጠራቸው የመገናኛ ብዙኃን የብዙኃን መገናኛዎች የፕሬዚዳንቱ መምጣት የኢትዮጵያ ስኬት ነው ነው የሚባለው በተወሰነ መንገድ ወደ እንምጠላንም ነው። ስለዚህ እንግዲህ የኢትዮጵያ መንግስትን የመሸጫ አንድ ማስታወቂያ ተደርጎ ጥቅም ላይ መዋሉ አይቀርም። ህዝቡም ያው እንግዲህ ለተወሰነ ወቅት በኦባማ ዜና ይደነቁራል። ግል ማጋነን አይመስለኝም። የሚያሳዝነው ምንድን ነው? በእንደዚህ እንደ ኢትዮጵያ ባለው ሀገር የተለያዩ የጉብኝቱን የተለያዩ ገጽታዎች የሚያመለክቱ ለህዝቡ በብዛት ሊደርሱ የሚችሉ የብዙሀን መገናኛዎች የሉ። እዚህ ላይ ሌላው መዘንጋት የሌለብንና እንደው እኔ ጉብኝቱ ላይ በትኩረት እከታተለዋለሁ ብዬ የምጠብቀው ነገር እንኳን በፕሬዚዳንት ደረጃ ቀርቶ በውጭ ጉዳይም ወይም በከፍተኛ ባለስልጣናት ደረጃ ጉብኝት ሲደረግ የተለያዩ ዲፕሎማሲያዊ ምንድን ነው ትዕምርቶች ወይም ጀስቸሮች ይዘጋጃሉ፣ ሆን ተብለው ይታቀዳሉ። ለምሳሌ ፕሬዚዳንቱ ቤተ መንግስት ራት ይጋበዛሉ፣ ወይም የት ነው ከጠቅላይ ሚኒስትሩ ጋራ ወይም ከፕሬዚዳንቱ ጋር እራት የሚበሉት የጋዜጣዊ መግለጫ የሚሰጡት የትና ከማን ጋራ ነው? ጋዜጣዊ መግለጫው ላይ በምን ጉዳይ ላይ ነው የሚያተኩሩት? እነዚህ ለኢትዮጵያ መንግስት የሚያስተላልፉትን መልእክት የሚቆጣጠሩበት መንገድ ነው። አንድ ጊዜ ለመሄድ ወስነዋል። ከሄዱ በኋላ ግን እነዚህን ነገሮች ነው መቆጣጠር የሚችሉት። ምናልባት በአስተውሎት ቃላየ ናቸው ብዙ ትርጉም የማይሰጡ ግን የዲፕሎማሲ ውስጥ ያሉ ሰዎች ግን ሆን ብለው የሚያደራጇቸው ነገሮች አሉ። እነሱን ልብ ብሎ መከታተል ያስፈልግ ይመስለኛል። እንግዲህ ከዛ በተረፈ የኢትዮጵያ መንግስትን ፕሮፓጋንዳ ቀስ እያሉ ማዳመጥ ነው። ጥሩ ነው። ደረሰ፣ ምን ትጠብቃለህ ከጉብኝቱ? እኔ መስፍኔ እንደው በአሳስብ የነበራቸውን ነገሮች ነው ያነሳው። እኔ ለምሳሌ ከምን ያህል ሰዓት እንደሚቆዩ ባላውቅም የሚያዩት ታሪካዊ ቦታ ይኖር ይሆን ወይ ፕሬዚደንት ኦባማ የሚለውን ከኢትዮጵያ ማወቅ ፈልጋለሁ። ምክንያቱም ብዙ ጊዜ አንድ ወይም ሁለት ታሪካዊ ቦታ የማየት ልማድ አላቸው እና ምንን ያዩ ይሆን ከኢትዮጵያ ታሪካዊ ቦታዎች የሚለው እሱን የማወቅ ኢንትረስት አለኝ። ሌላ ኢትዮጵያን አድሬስ ሲያደርጉ የሚያደርጓቸውን ስፒቾች ብናይ ጥሩ ነው። ምክንያቱም ፕሬዚደንቱ ስለ ሌላው የዓለም አካባቢ ብዙ የሚያደርጉ ሰው እንደሆነ ያስታውቃሉ። ከዚህ በፊት ህንድ ሄደው እዛ ሎክሳባሃ ወይም የታችኛው ፓርላማ ውስጥ ያደረጉትን ንግግር ስለ ህንድ ሰምቻለሁ። ካይሮ ላይ ያደረጉትን ንግግር ታስታውሳላችሁ። አክራ ላይ ያደረጉትን ንግግር እንዲሁም ፕራግ ላይና በጣም ስለ ሌላው ዓለም ታሪክ፣ ባህል፣ ቋንቋና የፖለቲካ ግንኙነት ጠንቅቀው የሚያውቁ ሰው ናቸው። እና ስለ ኢትዮጵያ ምን ይሉ ይሆን የሚለውን ማለት ስለ ኢትዮጵያ ያላቸው ኢማጂኔሽን እና ለኢትዮጵያ ያላቸው ፐርሰናል የሆነ ፋይዳ ምን ይሆን የሚለውን ማወቅ እፈልጋለሁ። ምን እንደሚናገሩ እሱም መስማት እፈልጋለሁ። ምክንያቱም ይሄ በዲሞክራሲያዊ መንገድ የተመረጠውን ፓርላማ ሄደው አድሬስ የሚያደርጉ አይመስልም። ባለመረ ፓርላማ ሄደው ነው እሱ ነው። ሌላ አንድ የመጨረሻ ነገር ግን ማወቅ የምንፈልገው ሪጅኑ ላይ በተለይ ሶማሊያን በተመለከተ እና ምስራቅ አፍሪካን በተመለከተ ምን አይነት የፖሊሲ አመለካከት ያንጸባርቁ ይሆን ወይ የሚለውን ማወቅ ፈልገው። እንግዲህ ይህን ውይይትና ሌሎችንም ፕሮግራሞቻችንን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ማዳመጥ ትችላላችሁ። የፕሮግራሞቻችንን ይዘቶችም እንደዚሁ በየጊዜው ለመከታተል እንድትችሉ በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ተከተሉን። ዋዜማ ራዲዮ ብላችሁ ፌስቡክ ላይ ወይም ትዊተር ላይ ተከተሉን። በሱ ሁል ጊዜም ልታገኙን ትችላላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ እንደዚሁ ብታደርሱን እንቀበላለን። ፕሮግራሞቻችንን በሚመቻችሁ መንገድ ለማድመጥ በሳውንድ ክላውድ እና በዩቲዩብ ላይ ይገኛል። እንደዚሁም በእጅ ስልኮቻችሁ ማድመጥ የምትችሉበት መንገድ አለ። እዚህ ዩናይትድ ስቴትስ ለምትኖሩ አድማጮቻችን ማለት ነው። እንግዲህ ከእለቱ ፕሮግራም ጋር አብሬያችሁ የነበርኩት የዕለቱ የፕሮግራሙ አዘጋጅ አርጋ ዋሽኔ። ፕሮግራማችንን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበረ ተስፋ አደርጋለሁ። sekali mi katilau program daras tana